አፍሪካ ነክ ርዕሶች። በኢትዮጵያ በመጪው ግንቦት ወር ለሚካሄደው ምርጫ ዝግጅት እንደተጀመረ ይታወቃል። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ ወይም የመብት መገለጫ መሳሪያ እንደሆነ ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ የዲሞክራሲ ማምጫ ዘዴ እንደሆነ አቶ ግርማ ሞገስ ይናገራሉ። አቶ ግርማ በሙያ ኤሌክትሪካል ኢንጂነር ሲሆኑ ስለ ሰላማዊ ትግል መጽሐፍ ደርሰዋል። ስለ ምርጫ አካሄድም ብዙ እየጻፉ ናቸው። አቶ ግርማን ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሀዬ ነች። አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው። የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጠባቸው ሀገሮች ፍትሀዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጠባቸው ሀገሮች ነፃና ፍትሀዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጠባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጠባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት፣ ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነጻ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም፣ ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም። የምርጫ ፓርቲዎች ሚና ምንድን ነው? ህዝቡን ማደራጀት ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው። ፓርቲዎች መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣው ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው እንደገና የምርጫ ፓርቲዎች የሚያቀርቧቸው እጩዎች ኢህአዴግ ከሚያቀርባቸው እጩዎች በትምህርትም፣ በዓላማ ጥናትም በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር የእጩዎችን ድምፅ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በዓላማ ጽናት ያላቸው በዲስፕሊን የታነጹና በፍራቻ ወደኋላ የማይሉ ማድረግ አለባቸው። እነዚህ ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎች እና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን መቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት፣ ካርድ የሚሰጡት፣ ካርድ የሚቆጡት፣ ኮሮጆን የሚቆጣጠሩት። ከነኚህ ውስጥ ያለፈው እሁድ የኢህአደግ አባል የሆኑ ሰዎች ተመርጠዋል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት። ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት የለው ቅስቀሳ ሲያደርጉ ወከባዎች አለማድረግ መጨረሻ ላይ የሚቀርቡ የእጩዎች የተቋሚ ፓርቲ እጩዎች፣ ታዛቢዎች በምርጫ ጣቢያዎች ቆሞ የመጨረሻ ድምፅ ሲሰጥ ሲታዘቡ፣ አለማዋከብ፣ አለማባረር እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺህ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በቴሌቪዥን ኤዲት አድርገው ለሕዝብ የለቀቁት ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት። ቅስቀሳዎች ሲደረጉ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለህዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየ ነው። የአንድነት ፓርቲ ከማንኛውም ቀደም ብሎ የአውራ ጎዳናውን ለህዝብ ይፋ አደረገ። በህዝብ ላይ ነው የምተማመነው ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል። ለምርጫ ቱ ታውዘንድ ሰብ ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው። ገዢው ፓርቲ ኢህአደግ እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶችና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራዕይ ያለኝ ብሎ ሊቀርብ ይችላል። ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራዕይ ይዘው መቅረብ ይኖርባቸዋል ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ኢትዮጵያን ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋራ የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ እድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለል ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙ ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ህዝብ ስታይ ከከተማ ውበት ጋራ አብሮ እያማረ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስቁልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡም ኑሮ መሻሻል ነበረበት፣ እኛም ብትመርጡን ይህንን አሟልተ መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ፣ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርስዎ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን? ለሚለው ጥያቄ በመጪው ሰኞ በሚቀርበው ሁለተኛ ክፍል ዝግጅታችን መልስ ይሰጣሉ።